a new ጤና ይስጥልኝ አድማጮቻችን እንደምንሰነበታችሁ ለመዲና አዲስ አበባ የደረቅ ቆሻሻ ማጠራቀሚያ እንዲሆን ከአንድ ቢሊዮን ብር በላይ ወጪ ተደርጎበት የተገነባው የዘመናዊ የሰንዳፋ ሳኒተሪ ላንድ ፊልድ በነዋሪዎች ተቃውሞ ካስነሳ በኋላ መታገዱ የሚታወቅ ነው ይህ እገዳ በአዲስ አበባ ላይ ተጽዕኖ አሳድሯል በየመንገዱ በየበሩ አጥርና ግንብ ስር አሊያም ሜዳ ላይ የሚጣለው ቆሻሻ የአዲስ አበባን ነዋሪዎች እንግዶቿን ሁሉ ለከፍተኛ ጉዳት እየዳረገ ነው ተቃውሞ የገጠመውን የሰንዳፋ የደረቅ የቆሻሻ ማጠራቀሚያ ጉዳይ በተመለከተ የአዲስ አበባ ከተማ አስተዳደር እና የኦሮሚያ ክልል ውይይት ቢያካሂዱም ስምምነት ላይ አለመድረሳቸው ተገልጿል። በዚህም የአዲስ አበባ ከተማ መስተዳደር የከተማይቱን ቆሻሻ በቀድሞ የቆሻሻ ማጠራቀሚያ ረጲ ቆሼ ላይ መጣል መቀጠሉ ተዘግቧል። በታህሳስ ወር 2008 ዓ ም አገልግሎት መስጠት ጀምሮ የነበረውና አገልግሎት ከጀመረ ሰባት ወራት በኋላ የተዘጋው ዘመናዊ የደረቅ ቆሻሻ ገንዳ በተገነባበት የመሬት ይዞታ ላይ የአካባቢው ነዋሪ እንዲገነባ የፈቀደው ልማትን የሚያራምዱ ማዕከላትና አውሮፕላን ማረፊያ ይገነባል በመባሉ እንደነበር ተጠቅሷል። የአካባቢው አርሶ አደሮችም ይህንኑ በመናገር ይከሳሉ። በአዲስ አበባ ላይ የቆሻሻ ለመነሳት ችግር የተከሰተበት ወቅት ክረምት በመሆኑ የቆሻሻ ማጠራቀሚያዎች ሰዎች እየሞሉ በአካባቢው መጥፎ ሽታ ከመፈጠሩ ሌላ እጅግ አሳሳቢ የጤና ችግር አስከትሏል። በመሆኑም አፋጣኝ መፍትሄ መፈለግ እንዳለበት ነዋሪዎች በተደጋጋሚ ያመልክተዋል። በመዲና አዲስ አበባ የሚታየው የቆሻሻ ክምርና መፍትሄ ያላገኘው የሰንዳፋው የደረቀ ቆሻሻ ማጠራቀሚያ የዛሬው የመወያያ ርዕሳችን ነው። በዚህ ርዕስ ላይ እንዲወያዩልን የጋበዝ ናቸው፣ በ2007 ዓ ም ምርጫ ሰማያዊ ፓርቲን በመወከል በረሀ አለልቱ ምርጫ ጣቢያ ለፓርላማ የተወዳደሩት አቶ አበበ አካሉ፣ በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህርና የድረገጽ ጸሐፊ አቶ ስዩም ተሾመ ናቸው። በአዲስ አበባ ከተማ አስተዳደር የጽዳት ኤጀንሲ ዋና ዳይሬክተር አቶ ዳዊት አየ በውይይቱ ላይ ለመሳተፍ ቃል ገብተውልን ስላልተመቻቸው መገኘት አለመቻላቸውን የቅርብ ሰው ነኝ ያሉን ስልካቸውን አንስተው ነግረውናል። ሆኖም ይህንን ውይይት ከማድረጋችን ከአንድ ቀን ቀደም ብሎ አቶ ዳዊት አየለ ስለ አዲስ አበባ ወቅታዊ ጽዳት፣ የረጲ የቆሻሻ መጣያ እንዲሁም ስለሰንዳፋው በጥቂቱ ያላቸውን አስተያየት ሰጥተውን ነበር። በውይይቱ እናካትታለን። ተወያዮቼን አቶ አበበ አካሉንና አቶ ስዩም ተሾመን በማመስገን ወደ መጀመሪያው የመወያያ ነጥብ አልፋለሁ። በአሁኑ ወቅት የአዲስ አበባ ከተማ የጽዳት አጠባበቋ እንዴት ነው? እንዴት ታዩታላችሁ? ከአቶ ስዩም ልጀምር። አመሰግናለሁ። እንደ አጠቃላይ ሲታይ አዲስ አበባ እያንዳንዱ ግለሰብ በቀን ቢያንስ በአማካይ ሁለት ነጥብ አንድ ኪቢክ ሜትር ቆሻሻ ከአንድ ግለሰብ ይጥላል ማለት ነው። ይሄ በሶስት ነጥብ አንድ ሚሊዮን ሕዝብ ይሄ ሲሰላ በአጠቃላይ ወደ ሄክታር ሜትር እንኳን ብንቀይር በአንድ ሜትር ከፍታ ያለው ስድስት መቶ ሀምሳ አንድ ሄክታር ቆሻሻ በአንድ ቀን ይጣላል ማለት ነው አዲስ አበባ። ስለዚህ ይሄ ነገር የግድ ያው አፋጣኝ የሆነ መፍትሄ የሚሻ ነው። የሀገሪቱ መዲና እንደመሆኗም በተጨማሪ የአፍሪካ መዲና ምናት እና ከፍተኛ ትኩረት ተሰጥቶ ሊሰራበት ይገባል የሚል እምነት አለ። አቶ አበበ አካሉ በተለይም ከተቋረጠ በኋላ የዚህ ለገጣፈው ስፔሻሊ አሁን ሰንዳፋ አይደለም ገመቅሌ ነው የሚባለው ቦታው ጣፎ አቅራቢ ያለ ገመቂሌ የሚባል ቦታ ነው። እዛ ከተቋረጠ በኋላ ከሐምሌ ወር ጀምሮ አዲስ አበባ ውስጥ ያለው የቆሻሻ ክምችት እጅግ በጣም ዘግናኝና አስከፊ ነው የሚሆነው። በየቦታው ሽታ ነው፣ ገንዳዎች ሞልቶ ፈሶ መሬቱ ሁሉ በቆሻሻ ተበክሏል። እና ይሄ ከዚህ ከክረምት ወር ጋር በተያያዘ ዝናብ ሲያርፍበትም ቆሻሻው እየቦካ ስለሚሄድ በሰዎች ጤንነት ላይ የሚያስ ከተለወጥን ቀላል አይደለም። በአካባቢውም ለማለፍ አስቸጋሪ ነው የሚሆነውና ይሄ ችግር በአጭር ጊዜ ውስጥ ቅድሞ እንደሚንዳ የማይቀረፍ ከሆነ በሚቀጥሉት ጊዜያት በጣም አስጊ ነው የሚሆነው። በተለይም በአሁኑ ሰዓት አዲስ አበባ ውስጥ አተት ወይም ይሄ አጣዳፊ ተቅማጥና ትውከት በጣም አስቸጋሪ በሆነበት ሰዓት ላይ በዚህ ቆሻሻ መበከል ማለት በእንቅርት ላይ ጆሮ ደግፍ እንደማለት ስለሚሆን በጣም አፋጣኝ መፍትሔ ያስፈልገዋል የሚል እምነት ነው ያለኝ። እኔ እንግዲህ እንደሚታወቀው የትኛውም ከተማ ምንም አይነት ስራ ሲከናወን ለአጭርና ለረጅም ጊዜ ብሎ የሚያቅደው ይኖራል። የውሃ፣ የመብራት የሕክምና እንዲሁም የቆሻሻ ማንሳት አገልግሎት ጥንቃቄ የሚጠይቁና በከተማዋ ነዋሪዎች ላይ ትልቅ ተስኖ የሚያሳርፉ ናቸው። የአዲስ አበባ መስተዳደር ቆሻሻን እየደፋ ያለው ረጲ ማጠራቀሚያ ቦታ ላይ ነው ሲሉ የከተማው አስተዳደር የጽዳት ኤጀንሲ ዋና ዳይሬክተር አቶ ዳዊት አየለ በሰጡን ቃለ ምልልስ ነግረውናል። አሁን ቆሻሻን የደፋን ያለ ነው ቀደም ሲል ይደፋ በነበረበት ረጲ በሚባል ቦታ ላይ ነው እሱ አዲሱ ላንድ ፊል አንዳንድ መጠነኛውን ማስተካከያ የሚደረግባቸው ነገሮች ስለነበሩ እነሱን ማስተካከያ አድርገን በፊትም ስንጀምረው ያልተጠናቀቁ ስራዎች ስለነበሩ እነዛ ስራዎች አሁን ማጠናቀቅ አስፈላጊ በመሆኑ እና አንዳንድ ከሽታ ጋር ተያይዘው የሚነሱ ችግሮች ስላሉ እነሱን ለመፍታት ስንል አጠቃላይ እዛ የፕሮጀክቱን ለማስጀመር የሚያስችል አቅም እየተሰራ ነው ያለው። አቶ ስዩም ተሾመ እንግዲህ በዚህ ላይ የእሱ አስተያየት ምንድን ነው? የመጀመሪያው ነገር ያው ከዚህ በፊት የአዲስ አበባ ጽዳትና ውበት ዳይሬክተር እና እንዲሁም የደረቅ ቆሻሻ ማስወገድ የሚመለከታቸው ክፍሎች የሰጡት አስተያየት ነበር። በዛ አስተያየት ላይ የረጲ ቆሻሻ ማስወገጃ ተመልሶ ላይከፈት ተዘግቷል ነበር የተባለው አሁን ተመልሶ አገልግሎት መስጠት መጀመሩ እሱ በራሱ አንድ ነገር ነው። ያንዳለ ሆኖ ግን አሁን እንደሚባለው ቀለል ተደርጎ አሁን በቀጣይ ሂደት የሚስተካከሉ ነገሮች አሉ ሳይሆን በጥቅሉ ሲታይ ይሄ የሰንዳፋ ቆሻሻ ማስወገጃ ግንባታ ጋር በተያያዘ በዋናነት ሶስት መሰረታዊ ችግሮች አሉ ያሉበት እንዲህ በቀላሉ የማስ ሰራተ እርምጃ ተደርጉ መፍትሄ የሚያገኝ ነገር አይመስለኝም የመጀመሪያው ነገር በአግባቡ የሚታቀደበት ስራ አይደለም ብዬ ነው የምለው እኔ በዚህ ጉዳይ ላይ አንድ የሆነ ጽሁፍ አውጥቼ ነበረ እና በዛ ጋ የተያዙ ጉዳዮችን ሳይ ያገኘሁት ነገር ምንድን ነው እቅድ ሲባል ይሄ የዝርዝር የአመታዊ የሩብ አመት እቅድ አይደለም የረጅም አመት እቅድ ነው እንደገና ይሄ ደግሞ በሰንዳፋ የሚገነባው የቆሻሻ ማስወገጃ ትልቅ ፕሮጀክት ነው የአንድ ቢሊዮን ብር ወጪ የተደረገበት ፕሮጀክት ነው እና እንደዚህ ያሉ ፕሮጀክቶች ሲነደፉ የረጅም ጊዜ እቅድ እንዲሁም ደግሞ ሌሎች ተያያዥ ጉዳዮችን መጠናት አለበት ከዚህ ጋር እንደ አንድ ማሳያ ሊጠቀስ የሚችለው ቆሻሻ ማስወገጃ ቦታውን የቦታ መረጣና የአዋጭነት ጥናት ያካሄዱት የአዲስ አበባ ዩኒቨርሲቲና አንድ ሌላ ተቋም ናቸው። እነዚህ ተቋማት ለአዲስ አበባ ቆሻሻ ለማስወገድ ከአዲስ አበባ ከተማ ወጥተው ሰላሳ ሰባት ኪሎ ሜትር ርቀው በኦሮሚያ ክልላዊ መንግስት ውስጥ ቦታ መምረጡ በራሱ ህገወጥ ነው። አግባብነት የለውም። ምክንያቱም ከዚህ ጋር የአዋጭነት ጥናት የሚያደረጉት እነሱ ናቸው። የአዋጭነት ጥናት ሲሰራ ከአዋጭነት ጥናት ዋና ዋና መስፈርቶች ውስጥ ዋናው የህግ አዋጭነት ነው። ከህግ አዋጭነት አንጻር ሲታይ በአዲስ አበባም ራሱን የራሱን የቻለ መስተዳደ ር ነው። ኦሮሚያም ክልል ደግሞ ራሱን የቻለው ላይ አስተዳደር ነው። እዛ ክልል ላይ የአዲስ አበባን ቆሻሻ ለመጣል ኦሮሚያ ክልሉ ሰላሳ ሰባት ኪሎ ሜትር ርቀት ላይ ሄዶ ቦታ መምረጥ በራሱ ህጋዊ መሰረት የለውም። ከዚህ ጋር በተያዘ ሌላው መነሳት ያለበት ነጥብ አሰራሩ ሂደቱ በራሱ ግልጽነት የጎደለው ነው። ግልጥነት የጎደለው ከመሆኑም በላይ የኪራይ ሰብሳቢነት አይነት ፍንጮች የሚታዩበት ነገር ነው። ያለ እዚሁ በተጨማሪ አርሶ አደሮች የተከፈለው ክፍያ ካሳ በራሱ በጣም ስም ግልጽነት የጎደለው ነው። ገና እና ይሄ በዚህ መልኩ የተሰራ ስራ አሁንም በትንሽ የጥገና አንት ማስተካከያ ያስተካከላል ብሎ ችግሩ ይፈታል ብሎ ማሰብ ስህተት ይመስለኛል። እስቲ አንድ አድማጫችን እያስቀመጡልንን መልእክት እናድምጥና ወደ አቶ አበበ አካሉ አስተያየት እናልፋለን። አሁን ተሰብቶ ነው አለው ሙሉ በሙሉ ተሰብቶ ነው አለው አርሶ አደሮቹ አዩ አዩትና ሽታውን አልቻሉም። እኛን ገላችሁ እኛን ጨርሳችሁ ድፉት እንጂ አይደፋም ቆሻሻ ብሎ አርሶ አደሮቹ ተቃውሞት ኦልሬዲ ተቋርጧል። እዛ አይደፋም። አሁን ቦታው ለምን እርሻ መሀል ነው የተደረገው? በጣም አንድ ኃላፊነት ከምሰማው መንግስት እንደዚህ ነገር አይደረግም። አቶ አበበ አካባቢውን በቅርብ ያደረጉበት ያውቃሉና አስተያየቱ በዚህ ላይ ምን ይመስላል? አስተያየት ስጪ የተናገረውን ነገር ነው በይበልጥ አጉልቼ ማሳየት የምፈልገው አንደኛ ሲጀመር ቦታው ለአየር መንገድ ተብሎ ነበረ። መጀመሪያ ህዝቡ የተነገረውና አካባቢው ላይ እድገት ይኖራል፣ እናንተን የልማቱ ተጠቃሚ ትሆናላችሁ ተብሎ ነበር። የመጀመሪያው እዛ ጋ ነው ስሰት የተፈጠረው። ምክንያቱም የአካባቢው ማህበረሰብ በሚሰራው ስራ ማመን አለበት ግድ ነው የሚለው ይሄ ደግሞ የዚህ መንግስት ትልቁ ችግር ከህዝብ ጋር ተያይቶ ህዝብን ከማሳመን ይልቅ በራሱ ውሳኔ ነው የሚንቀሳቀሰውና የህዝቡን ስሜት ማዳመጥ የልብ ትርታውን ማዳመጥ አልቻለም። ቦታው አሁን እንደተገለጸውም ከአዲስ አበባ ሰላሳ ሰባት ኪሎ ሜትር ርቀት ላይ ነው ያለው። ለተመለከተው ሰው በጣም ያሳዝናል። ምክንያቱም አካባቢ ሜዳ ነው፣ አርሶ አደሩ እያረሳ ያለበት ቦታ ነው። ሰፍሯል እንደገና በአምስት መቶ ሜትር ርቀት ላይ ሪል እስቴቶች ቤቶች ይታያሉ። ወደፊት ከተማው እየሰፋ ሲሄድ እዚህ ቆሻሻው ዙሪያ ላይም ጭምር ነው ቦታዎች ግንባታዎች የሚካሄዱትና ሰዎች በሚኖሩበት መካከል ላይ ይህን ፕሮጀክት መጀመሪያ ነው ማቀዱ። በወቅቱ ያለውን ችግር እንደው ለመድፈን ወይም እንደው ለመጣፍ ካልሆነ በስተቀረ ችግሮች ለዘላቂ ቅ በፍጹም ለረጅም ዘመናት ታቅዶበት አይደለም። እንግዲህ አንዳንድ ወገኖች የሰንዳፋ ነዋሪዎች ያነሱትን ተቃውሞ ሰሞኑን የተለያዩ አካባቢዎች ከተነሳው ህዝባዊ ተቃውሞ ጋር ያያይዙታል። የእናንተ አስተያየት ምንድን ነው? አቶ ስዩም ተሾመ፣ አንደኛ አሰራር ሂደቱ ግልጽ አይደለም። ከዚህ በፊትም አርሶ አደሮቹ እየጠየቁት ያለው ነገር ምንድን ነው? በህገ መንግስቱ የተፈቀደላቸው አንቀጽ ዘጠና ሁለት ይመስለኛል። እዛ ላይ የጤናማ የሆነ አካባቢ የመኖር መብት አላቸው እና መብታቸው አልተከበረም እና በሀገሪቱ እየታየ ካለው ተቃውሞ ጋራ ኦፍኮርስ ሊያያዝ ይችላል። ማለት መንግስት ማድረግ ያለበትን ነገር ስላላደረገ፣ ቅድመ ሰጥቶ ሊያስተካክል የሚገባውን ነገር ስላላስተካከለ የህዝቡ ጥያቄ ምን ላይ ስላልሰጠ እነዚህ ሰው እነዚህ አርሶ አደሮችና የአካባቢ ማህበረሰብ መቃወማቸው ምንም ሊገርመን አይገባም። በጥቅሉ ሲታይ ተያያዥ ነው ብሎ ሊባል ይችላል። ከዛ በተረፈ ግን የእነዚህ አካባቢው ሰዎች መሰረታዊ ጥያቄያቸው አሰራር ሂደቱ የእነሱን መብትና ጤንነት የአካባቢ ደህንነትን በአግባቡ ከግምት ውስጥ ያላስገባ ባለመሆኑ ምክንያት እንዲስተካከል የጠየቁበት ስለሆነ ከዛ አንግል ተለይቶ ቢታይ የተሻለ ይመስለኛል። አንድ አድማጫችን በዚሁ ላይ የሚናገሩት አላቸው። ሰንዳፋ ጉዳይ ብቻውን ተነጥሎ የሚታይ ነገር አይደለም። የማስተር ፕላኑ ራሱ የማስተር ፕላኑ የኦሮሚያና የአዲስ አበባ የተቀናጀ የጋራ ማስተር ፕላን አካል ነው። የሰንዳፋ ቆሻሻ ማስወገጃ እሱ ማስተር ፕላኑ ሲሰረዝ እሱ አብሮ መሰረዝ ሲገባው ፕሮጀክቱን አስቀድሞ ስለነበር ሳይሰርዙ በዛው ቀጠሉ እንጂ ማስተር ፕላኑ ራሱ ነው። እሱም የተለየ ነገር አይደለም። ለአዲስ አበባ ጥቅም ይሰጣል ተብሎ የታሰበው አንዱ ትልቁ ነገር እንዲቀናጅ የተፈለገው አንዱ እንደዚህ አይነት አገልግሎቶችን ከዛ አካባቢ ለማግኘት ነው። አካባቢው ህዝብ ፕሮጀክቱን ሲሰሩት ቆሻሻ ማስወገጃ ነው ብሎ አልነገሩንም። ነው አየር መንገድ ነው የምሰራላችሁ፣ ሌሎች እናንተን ህይወት የምቀይር ኢንዱስትሪ ፓርክ ነው የምሰራላችሁ፣ ብዙ ብዙ ነገር ነው የምሰራላችሁ፣ መንገድ ይሰራል፣ ኤርፖርት ይሰራል ተብለን መጨረሻ ላይ ቆሻሻ ሄዶች ደፉ ነው ህዝቡ መጨረሻ ላይ ያወቀው። ለዛ ነው ስራ ውስጥ ከገቡ በኋላ እንዲቆም የተደረገው። አቶ አበባ ካሉ የእርሱ አስተያየት በዚህ ላይ እንዴት ነው? እኔ ማስተር ፕላኑን በተመለከተ ባለፈው ለሁለት ሰባት ክርክር ላይ ኦሮሚያ ቴሌቪዥንና ሬዲዮ ላይ በፌዴራሊዝም ጉዳይ ላይ ስንከራከር ፓርቲው ወኪል የተገኘው ትኔ ነኝ። በክርክሩም ሰዓት የማስተር ፕላኑ ጉዳይ አንስቼ ነበር። በዛን ሰዓት የማስተር ፕላኑ ጉዳይም ሲነሳ ብዙዎቹ አወያዩ ጋዜጠኛ ጭምር በጣም ጥሩ አልነበረም የነበራት ስሜት። እና በኋላ ላይ ግን ያው እንደምታውቁት የማስተር ፕላኑ ጉዳይ የፈጠረው ጭቅጭቅ በጣም ከፍተኛ የሆነ ቀውስ ነው የፈጠረው። ከዚህ ጋር ይያያዛል። ምክንያቱም ማህበረሰቡ ምክንያት ነው የሚፈልገው። የማስተር ፕላኑ ጉዳይ ያው ከህዝብ ጋር ያልተወያየበት ያልተጠናበት መሆኑ ራሱ መንግስትም አምኗል። አቶ ኃይለማርያምም አምኗል። የራሳቸው መንግስት ችግርም እንዳለበት ከዚህ ጋር ተያይዞ አሁን የሚፈጠሩ ስፔሻሊ ከአዲስ አበባ ጋር ተያይዞ የሚፈጠረው ተማሪዎች ከማስተር ፕላኑ ጋር ይያያዛል። ለምን አያያዝም ማለት አይቻልም። ማህበረሰቡ ሌላውም አካል ቢሆን ያያይዘዋል። እና በዚህ በፌዴራል እንትን አወቃቀሩ ኦሮሚያ የራሱ ክልላዊ መንግስት ነው፣ አዲስ አበባም የራሱ መስተዳደር አለው። አትሊስት ሁለቱ መንግስታት ጎን ለጎን ተወያይተው ተማምነውበት፣ ከሀገርም አንጻር ጉዳትና ጥቅሙን አስተውሎ ማድረግ ነው የሚገባቸውና ይሄ ሊፈጠር ይችላል። ምክንያት ነው የሚፈልገው። እና ከማስተር ፕላኑ ጋር ሊያያዝ የሚችል ጉዳይ አለው በአንድ በኩል ሲታይ። ስለዚህ ይሄንን ከህዝቡ ውስጥ መጀመሪያ ህዝቡን አወይር ማድረግ አስፈላጊ ነው፣ ማወያየት አስፈላጊ ነው ያልኩት ለዚህም ነው። እንግዲህ ወደ ሌላ ጥያቄ ከሚያለፍሽ በፊት በዚህ ላይ የሚጨምረው ነገር አለ? እሺ፣ እሺ። እኔ በተነሳ ጥያቄ የሰጡት መልስ በዋናነት ይሄ ነገር ለብቻው ተለይቶ የከተማ አስተዳደሩ እቅድ አዘጋጅት ሂደቱ ላይ ችግር ስለነበረበት ያ ተለይቶ ይታይ ለማለት ነው እንጂ ከማስተር ፕላኑ ጋር በተያያዘ ከተመለከት ነው የማስተር ፕላኑም ጉዳይ የሰንዳፋውም ጉዳይ እንዲሁም ደግሞ የአዲስ አበባ የቤቶች የሚፈርስበት ጉዳይ በሙሉ ድርጅቱ ከአንቀጽ አርባ ዘጠኝ ነጥብ አምስት ላይ እኮ የተያያዘ ነው። በአንቀጽ አርባ ዘጠኝ ነጥብ አምስት ላይ የኦሮሚያ ክልላዊ መንግስት ሀብት አጠቃቀምና በአገልግሎት አሰጣጥ ሂደት ላይ በሁለቱ በአዲስ አበባ ከተማና በኦሮሚያ ክልል መካከል ለሚፈጠሩት ችግሮች የኦሮሚያ ክልል ልዩ መብት ይጠበቅለታል ብሎ ሕገ መንግስቱ አስቀምጧል እና ዝርዝሩ በህግ እንዲወሰን ተቀምጧል። ዝርዝሩ በህግ አልተወሰነም። ህግ አዲስ ህግ አልወጣም። ያንን የሚዳኝ እና ሰንዳፋ ላይ የሄደ ግንባታ ሲገነባ የአካባቢው ማህበረሰብ በሕገ መንግስቱ የተቀመጠለት ልዩ ጥቅሙ አልተከበርለትም። ሊከበርበት የሚችልበት የአስራር ማዕቀፍ አልተዘጋጀ፣ የህግ ማዕቀፍ አልተቀመጠም። ይሄ ባልተቀመጠበት ሁኔታ ህዝቡን አይሆንም ብሎ የተቃወሙም ይሄ ትክክለኛ መብት ነው። አግባብም ነው። ከዚሁ ጋር በተያያዘ ኦሮሚያ ታሳሶር ጀምሮ ለተነሳው አመትና ለደረሰው ሁሉ የህይወትና የንብረት መጥፋት ምክንያት የሆነው መነሻውም የአዲስ አበባ ማስተር ፕላን ነው። የአዲስ አበባ ማስተር ፕላን ሲዘጋጅ የኦሮሚያ ክልል እና ህዝቡና መንግስቱ ልዩ ጥቅሙ የሚከበር የሚችልበት አሰራር ማዕቀፍ አልተዘረጋም፣ የህግ ማዕቀፍ አልጠደቀም። በመሆኑ ህዝቡ ተቃውሞ ወጣ። ያ ነገር አሁንም ማስተር ፕላኑ ውድቅ እንዲሆን አደረገው። በዛም አልፎ ከኦሮሚያ ክልል ራሱ አልፎ አዲስ አበባ እያደገች ነው የምትሄደው። እያደገች ሄደች ቁጥር የሀብት አጠቃቀሟም እየጨመረ ነው የሚሄደው። ስለዚህ አምሳ አራት ሺህ ሄክታር ላይ ተወስና ልትቆም የምትችልበት እድል የለም። ምክንያት የከተማዋን ተፈጥሮ ሂደት ማቆም ነው። ስለዚህ ታድጋል። ስታድግ አገልግሎትና ሀብትን ከማጋ ከኦሮሚያ ክልል ነዋሪዎችና ከመንግስቱ ጋራ መጋራት ያስፈልጋታል። ነገር ግን አሁንም እንዴት ትጋራ በሚለው ላይ በህገ መንግስቱ መሰረት የተቀመጠው ነገር በዝርዝር የህግ ማዕቀፍና የአሰራር መመሪያ አልተቀመጠለትም። ይህም ባልተቀመጠ ሁኔታ ማስተር ፕላኑ ውድቅ ሆነ። ማስተር ፕላኑ ውድቅ ሲሆን ከተማ ላይ እድገቷ የሚያስፈልጋትን የሀብት አገልግሎት ከሀብት ውስጥ ዋነኛው ደግሞ መሬት ነው። የመሬት መሬት ፈልገው ለግንባታ ተፈልጎ ተመጣ። ሲመጣ ወደ ኦሮሚያ መስፋፋት ሳይቻል እስከ እነዚህ ህገ ወጥ ነዋሪዎች እየተባሉ ለአስር አመት አስራ አምስት አመት የኖሩበትን ቤት ማፍረስ ተጀመረ። በአዲስ አበባም የቤቶች የሚፈርሰውን አሁንም ከዚሁ ጋር የተያያዘ ነው። ስለዚህ በአጠቃላይ በሀገሪቱ ውስጥ አሁን እየታካሄደ ካለው ነገር ጋር ማያያዝ ከተፈለገ እያዝ አሁንም የተ የተለያዩ ህዝቡ ዲሞክራሲያዊ መብት ነው የጠየቀው የመናገር መብት ነው የጠየቀው፣ በነጻነት ሀሳቡን የመግለጽ አንቀጽ ሰላሳ ና አንቀጽ ሀያዘጠኝ ላይ በህገ መንግስቱ የተቀመጠው መብቱ ለማስከበር ነው የወጣው። መንግስት ደግሞ የሀይል እርምጃ ነው የወሰደው። ስለዚህ የሰንዳፋ የኦሮሚያ የአዲስ አበባ ዘሆል የአማራ በሀገሪቱ ሁሉ የተካሄደ ያለው ነገር ከህገ መንግስቱ ስርዓቱን ከማስከበር ና ህገ መንግስታዊ መብትን ከመጠየቅ ጋር በቀላሉ ሊያያዝ ይችላል ማለት ነው። በጽዳቱ ላይ በተለይ የአዲስ አበባ ጽዳትን በተመለከተ አቶ ዳዊት አየለ በሰጡን ቃለ ምልልስ እንዲህ ነው ያሉን። ተመሰረቱ በአዲስ አበባ ደረጃ እየታሰበ ያለው የከተማዋን እድገት የተከተለ የጽዳት አገልግሎት የመስጠት ጉዳይ ነው። ከዚህ ጋር በተያያዘ አሁን የገንዳ ችግር የሚባለው በቀጣይ ገንዳ ችግር አይሆንም። ምክንያቱም አሁን ኮምፓክት በሚያደርጉ መኪኖች ወዲያው ደረቅ ቆሻሻ ከተሰበሰበበት የማንሳት ሁኔታ በተወሰኑ ክፍለ ከተሞች የጀመርንበት ሁኔታ ነው ያለው። በቀጣይ እነዚህ የሚባሉ ችግሮችን ሙሉ በሙሉ የሚፈታበትን ስትራቴጂ ተነድፎ ነው እየተሰራ ያለው እና እዚህ በዛም የሚታዩ አንዳንድ ጥቃቅን ችግሮች ሊኖሩ ይችላሉ። እነዚህን ችግሮች ግን በዋነኛነት እያረሙ ችግሮቹ በቀጣይ ችግር ሆነው እንዳይቀጥሉ የማድረግ ስራዎች ናቸው። ያ አደረጃጀቶች በጽዳት አስተዳደር ኤጀንሲ ከላይ ጀምሮ እስከታች ድረስ መዋቅሩ የተዘረጋበት ሁኔታ ነው ያለው። ከዚህም ባለፈ ደግሞ የጥቃቅንና አነስተኛ ማህበራት ወደ ስድስት መቶ አስር የሚሆኑ ማህበራት ወደ ሰባት ሺህ በላይ ቁጥር አባላት ያላቸው በዚህ ስራ ላይ እየተሳተፉ ያለበት ሁኔታ አለ። ከዚህም ባለፈ የመንገድ ጽዳቱንም ከወሰድን ወደ አምስት ሺህ በላይ የመንገድ ፈጻሚዎች አሉ። ስለዚህ በአደረጃጀት ደረጃ በዚህ መልክ እየሄድን ግን ደግሞ ዘመናዊነት የተላበሰ ቴክኖሎጂዎችን የመጠቀም አቅም ለመፍጠር የከተማ መስተዳደር ትልቅ በጀት በጅቶ ግብአቶች እየቀረቡ ነው ያሉት። እንግዲህ አቶ ስዩም ተሾመ ቅድም ጠቀስ አድርገውታል። አዲስ አበባ ከመዲናነቷ አልፋ ብዙ አህጉራዊና ዓለም አቀፋዊ ተቋማት የምታስተናግድ እንደመሆኗ መጠን የጽዳት ጥበቃዋ የተስተካከለ መሆን ነበረበት፣ ግን ይህ አልሆነም። እንደው ችግሩ ምንድን ነው? አቶ ዳዊት ያሉትን ብቻ መነሻ አድርገን እንኳ ብንመለከት ይህን ችግር በመጀመሪያ አሁን ያሉት ጥቃቅን ችግሮች ጥቃቅን አይደለም። ችግሩ ይሄ መሰረታዊ ችግር ነው። መሰረታዊ ችግር ስላለበት አንድ ቢሊዮን ብር ተመድቦበት የተሰራ ነገር ለስልሳ አመት የታቀደ ፕሮጀክት ስድስት ወር ሳያገለግል ተቋረጠ። ይሄ ሆኖ ተመልሶ ላይከፈት ተዘግቷል በተባለ ረፒ ተመልሶ ቆሻሻ እየተጣለ ያለበት ሁኔታ ነው ያለ። መሰረታዊ ችግር ህገ መንግስታዊ ሂደቱን ይጥሳል ብያለን። አሁንም በተመሳሳይ ደግሞ ሌላ ሉዓላዊ መንግስቱ ክልላዊ አስተዳደር ውስጥ ሄደን እኮ ነው ለአዲስ አበባ ቆሻሻ መጣያ ሰላሳ ሰባት ኪሎ ሜትር ርቀት ላይ ሄደን እኮ ነው የገነባ ነው። አዲስ አበባ ሄዳ እኮ ነው የገነባቸው። ይሄ በምንም አግባብ እኮ ትክክል ሊሆን አይችልም። ይሄ በምንም አግባብ እኮ በቀላሉ ሊስተካከል የሚችል ነገር አይደለም። ስለዚህ ችግሩ ምንድን ነው ብለሽ አልሽኝ። አሁንም መንግስት እንደ መንግስትም ከተማ መስተዳደሩም፣ አሁን አቶ ዳዊት ቅድም እንደገለጹ ስህተቱ ይሰራል። ስህተቱ ተሰርቷል። ስህተቱ ይስተካከል ተብሎ ደግሞ ከተለያዩ ወገኖች አስተያየት ሲሰጥ ደግሞ ምንድን ነው ያንን ተቀበል ብለው ወደ ማስተካከል አይሄዱም ከዛ ሄደው ወደ የሚሄዱት ስህተቱን በሌላ ስህተት ለማረም በስህተት ላይ ሌላ ስህተት ይሄ ችግር አለ ህገ መንግስቱን አይከተልም መሰረታዊ ችግር አለበት እቅድ አዘገጃጀት ሂደቱ በራሱ ችግር አለበት ኮንትራት የጨረታ አሰጣጥ ሂደቱ በራሱ ችግር አለበት ይሄንን እየተናገርን ባለበት ሁኔታ ጥቃቅን ችግሮች ናቸው እነሱ በቀላሉ ሊተካከሉ ይችላሉ ይሉሻል ይሄ ነገር ግን ችግሩ እንደገና መልሶ ማድበስ አሁን የምለው አንቀጽ አርባ ዘጠኝ ነጥብ አምስት ጸድቆ የአካባቢው ህዝብ አገልግሎት ተጠቃሚነቱን የሀብት አጠቃቅም ሂደቱን የሚዳኝ የህዝቡና የመንግስቱ ተጠቃሚነት በግልጽ የሚቀመጥበት አሰራር እስካልተቀመጠ ድረስ ዘላቂ መፍትሄ ልሰጠ አይችልም። አቶ አበበ በዚህ ላይ የእርስዎስ አስተያየት ምን ይመስላል? እኔም የአቶ ስዩምን አስተያየት ነው የምጋራው ምክንያቱም ይሄን ጉዳይ በተመለከተ በተለይም አካባቢው ማህበረሰብ ከሐምሌ ወር ጀምሮ ቆሻሻ የመጣሉ ጉዳይ እንዲቋረጥ ሲያደርግ አቶ በከርሻሌ የኦህዴድ ጽህፈት ቤት ኃላፊና አቶ ድሪባ ኩማ የአዲስ አበባ መስተዳደር ከንቲባ ተመላልሸዋል። ወደ ለገጣፎ መጥተው ህብረተሰቡን ለማናገር ሞክረዋል። ህብረተሰቡን በወከላቸው ኮሚቴዎች በኩል አቋሙን ገልጾላቸዋል እነሱ ስለዚህ ይሄ በልመን አሁን እንዲያውም አንዳንድ ማማለያ ነገሮችም እየቀረቡ እንደሆነ ይነገራል ከለገጣፈው አካባቢ ካርታ እንሰጣችኋለን እንደዚህ እናደርግላችኋለን የሚል በዚህ ማማለል አይደለም እኮ ይሄ ጉዳይ የሀገር ጉዳይ ነው የቆሻሻ መርፊያው ሰው ቦታው ራሱ ከመጀመሪያው ጥናቱን ቅድም እንደተናገርኩት ተገቢ ያልሆነ ስፍራ ላይ ነው የተቀመጠው ወደፊት ከተማዎች እያደጉ እየሰፉ ይሄዳሉ የህዝብ ቁጥር እየጨመረ ነው የሚሄደው የዚህን ጊዜ እኮ መሀል ነው የሚሆነው ቆሻሻው ስለዚህ ከዚህ ነገር አንጻር ሁልጊዜ ውስብስብ ችግሮችን ቀላል ነው እያለን ስንከምራቸው እኮ ነው ችግሩ ችግር እየወለደ ችግሩ ችግር እየወለደ ሰውን ብሶቱ አደባባይ የሚያወጣው ካሳን በተመለከተ እንግዲህ ተናግረዋል ለሰንዳፋ ነዋሪ ተሽከርካሪዎች ካሳ ተከፍሎ ነበር መቼም አሁን በሀገራችን ባለው የመሬት ውድነትና በተለይም አንድ ካሬ ሜትር በመንግስት በሊዝ የሚሸጠውን ሂሳብ ስናየው ለአንድ ገበሬ የእርሻ ቦታ ለአንድ ካሬ አስራ ስምንት ብር ከስልሳ ሳንቲም መቅፈል እና ከመቶ ሰላሳ ሰባት ሄክታር በላይ መሬት ለዚህ ጉዳይ መዋል ገበሬውን ምን ያክል ነው ስንት ዘመን ያኖረዋል ምክንያቱም ሰላሳ እና አርባ ዓመት ያንን መሬት አርሶ የሚያገኘው ገንዘብ ቢታሰብ ከዚህ ከተከፈለው ክፍያ ጋር ገንዘቡ ያልቃል ገበሬው የት ነው የቀን ሰራተኛ ከሆነ የሆነ ያለው ስለዚህ የተከፈለውም ካሳ የገበሬውን ህይወት የሚቀይር ፋርዘር ጥሩ አይነት መሰረት ላይ የኢኮኖሚ መሰረት ላይ ጥለው አይደለም እንግዲህ የሰንዳፋው የቆሻሻ ማጠራቀሚያ አገልግሎት በሰጠበት ሰባት ወራት ውስጥ በአካባቢው ህዝብ ጤንነት ላይ ጉዳት ማድረሱን የሚናገሩ አሉ። ለእነዚህ ተጎጂዎች ኃላፊነት የወሰደ ወገን ነበር? አቶ ስዩም በዚህ ላይ የሚሰጡን አስተያየት አለ? እኔ እንኳን በዛ ረገድ የሰማሁት ነገር የለም። ግን ከካሳ ጋር ተያይዞ አንድ ነገር ልጨምርልሽ እና በአንድ ወቅት የሆነ ጀሞ የሚባል አዲስ አበባ አካባቢ ሁለት ሺ ካሬ ሜትር ለጨረታ የወጣ ቦታ ነበር እና ያ መሬት በጨረታ ሲሸጥ የተሸጠበት ዋጋ ምናልባት አሁን ያደርዛል የሚሉ ወገኖች አሉ። ግን እንደ እንደ ማሳያ ይጠቅመን ዘንድ አንድ መቶ ሰማኒያ አምስት ሺ ብር በካሬ ሜትር ነው የተሸጠው እዛ አካባቢ የጨረታ ወጡ እና ለሁለት ሺ ካሬ ሜትር ወደ ሶስት መቶ ስልሳ ሚሊየን ብር ነው ወጥቶ የተሸጠው፣ እና ይሄ ጀሞ ላይ ነው እንግዲህ የሆነው። ሞጆ ዝዋይ አካባቢ ደግሞ ሌላ የመንገድ ፕሮጀክት አለ። እዛ የመንገድ ፕሮጀክት ላይ እኔ እኔ ኤንቫይሮንመንታል አሰስመንቱ በደንብ አድርጌያቸዋለሁኝ እና እዛ ላይ ለገበሬዎች የተከፈለው ክፍያ ስንት ነው? አስራ ዘጠኝ ብር በካሬ ሜትር አሁን በተመሳሳይ ደግሞ ሰንዳፋ ላይ አስራ ስምንት ብር ነው እና መሰረታዊ ችግሩ ምንድን ነው እዚህ ላይ ብለን ስንል እንዲህ እነዚህ ሰዎች እኮ እንደ ሁ እንደ ማንኛውም ኢትዮጵያዊ፣ የተሻለ ህይወት የመኖር፣ ከቆሻሻ የጸዳ የአካባቢ ጤንነት የተከበረ ቦታ የመኖር መብት አላቸው። ለአርሶ አደር መቼ ህይወት ዋጋ የምንሰጠው መቼ ነው? የአዲስ አበባ ማስተር ፕላን ብት ይሄ አሁን ከቆሻሻ የተያዘ ጉዳይ ብታንሹ በሁሉም ከተሞች ይሄ ያልተነሳ ያልተነገረ ችግር ነው እና ለአርሶ አደሮች የሚከፈለው ካሳ እጅግ እጅግ በጣም አነስተኛ አንድ ሁለተኛ ደግሞ በቀጣይ ህይወታቸውን ሊመሩ የሚችሉበትን እድል ወይ ድጋፍ ያልተደረገላቸው ወይ የማቋቋሚ ያልተደረገላ ምንም ሳይደረግ አስራ ስምንት ምድር በካሬ ሜትር ተነስቶ ለዘመናት በሚኖሩበት አካባቢ ተነስቶ የሚፈናቀሉበት አግባብ ፍጹም ፍጹም ይህ ፍትሀዊ ነው። ስለዚህ ከመሰረት ልማት ግንባታ ጋር በተያያዘ መሰረታዊ ችግር ምንድን ነው? እሱ እነዚህ በተለይ ከመሬት ስለሚፈናቀሉ አርሶ አደሮች ለህይወት ለነሱ ህይወት ቦታ አንሰጥም፣ አናከብራቸውም። ቦታ ሰጥተን ህይወታቸው እንዲሻሻል ልናደርግ የምንችልበት አጋጣሚ የለም። ወደ አዲስ አበባ ልመልሳችሁና አዲስ አበባ ቆሻሻ መጠያ ብቻ ሳይሆን ያጣችው ውሃ መጥፋት፣ የመብራት መቆራረጥ፣ የትራንስፖርት አገልግሎት ችግር በየጊዜው ነዋሪዎቿ የሚያሰሙት ሮሮ ነው እና እንግዲህ እየተሻሻለ መጥቷል ማለት ይቻላል? እየባሰበት ነው የሚመጣው አይደለም መብራት አይደለም ውሃ አይደለም ትራንስፖርት ዘይትና ስኳር እንኳን አስቸጋሪ የሆነበት ደረጃ ላይ ደርሰናል እኮ ስለዚህ ሁልጊዜ ለህዝቡ የሚሰጠውን አገልግሎት እያሻሻል ነው የሚለው ነገር በፍጹም ይሄንን እየተሻሻለ የሚባል ነገር የሚታይ ነገር ተጨባጭው ነገር የትራንስፖርት ችግር እኮ ዛሬ በተለይ ኢቭን ክረምት ላይ አሁን ተማሪዎች ረፍት በሆኑበት ሰዓት ላይ ያለውን ችግር ስናየው ነገ መስከረም ላይ ትምህርት ቤት ሲከፈት የትራንስፖርት ችግሩ ምን ያክል ህዝቡን እንደሚያቆሳቁሎ ማየት በጣም ከባድ ስለዚህ እያደርን ነው ቆሻሻው ብቻ አይደለም ብዙ ብዙ መሰረታዊ ችግሮች አልተቀርኩ እንዲያውም ችግሩ እየከፋ ነው ከመጣው ከእለት ወደ እለት አቶ ስዩም በዚህ ላይ የሚሰጡን አስተያየት አለ። እኔ በዋናነት በቆሻሻ ጋር በተያያዘ መንግስት አሁን ቅድም አቶ ዳዊት ሲሰጡ የነበረው አስተያየት ምንድን ነው እናነሳለን፣ ጥቃቅና አነስተኛ ተቋማት አደራጅተን ምናምን። ይሄ አሁን የማይሰራ አካሄድ። መንግስት ቆሻሻ አንስቶ አይችልም። ማህበረሰቡን አሳታፊ መሆን አለበት። አዲስ አበባ ውስጥ አምስት መቶ ሺህ መኖሪያ ቤት አለ። ከአምስት መቶ ሺህ መኖሪያ ቤት ላይ ቆሻሻ ተለቅሞ አይቻልም። ከዛ ይልቅ ምንድን ነው በቤተሰብ ደረጃ ነው መሰራት ያለበት። በቤተሰብ ደረጃ ሲሰራ የቆሻሻ አወጋገዳቸው መልሶ አጠቃ ተጠቀሙ እንደው በቀላሉ ቆሻሻውን ወስዶ የቆሻሻ መጣያ ገንዳ ውስጥ በአግባቡ ስለማስቀመጡ። እነዚህ እነዚህ ጉዳዮች ማህበራዊ የሆኑ በአስተሳሰብ ደረጃ በአመላክ ደጃ የሚለወጡ ነገሮች የሚሰሩ ስራዎች ናቸው። እዛ ላይ ነው መሰራት ያለበት ግንዛቤ ማስጨበጥ ስራዎች፣ ሮል ሞዴል መሆን የሚባለው ነገር አለ። እንደዛ ድረስ ወርዶ መሰራት መቻል አለበት። ይሄ ቢሮ ተቀምጦ የሚሰራ ስራ አይደለም። በዚህ ጉዳይ ላይ ለምሳሌ ማነው አርቲስት ጋሽ አበራ ሞላ ምንለው ስማቸው ጠርፋብኝ፣ ስለሺ ደምሴ፣ ስለሺ ደምሴ። በአንድ ግለሰብ ባህሉ እሴት ነው ያስቀመጠው። ወርዶ ቆሻሻ እያስተካከለ ከተማ እያስዋበ አሳየ፣ አራያ ሆነ። አዲስ አበባ ብቻ ሳይሆን በሀገር አቀፍ ደረጃ ለውጥ ላይ ያመጣ የሚችል ያሳስብ ለውጥ አመጣ። የእኛ ኃላፊዎች የመንግስት ኃላፊዎች ሴቶችን ጉዳይ እንዴ ነው የሚሰሩት? ለሊት ተነስቶ በማዳበሪያ ቆሻሻ ሞልቶ ወስዶ ሲጥል ፖሊሶች ይናገራሉ ወይ እነዚህ የማሳ ጥበቃ ሰራተኞች ይናገራሉ ወይ? እንደው ማህበረሰብ ውስጥ ለምን ትጥላላችሁ ብሎ ና ከገንዳ ውጭ በሰው በር ላይ ሄድ ቆሻሻ ሲጥል ለምን ጣላችሁ ተብሎ የሚናገራለ ወይ? ካልተናገርን እያንዳንዱ ህብረተሰብ አይናገርም። ለምን አይናገርም? እሱም ነገር የጥላላ ቆሻሻው ስለዚህ አይናገርም፣ ዝም ይላል። በዚህ መልክ የፉክ እግር ቤት ሳይዘጋደር አይነት ነገር ነው። አሁን ቆሻሻው ሊጠራቀም የሚመጣው በአዲስ አበባ ከተማ አስተዳደር ጽዳት ኤጀንሲ ዋና ዳይሬክተር በተለይ ከቆሻሻ የሚገኝን ሀይል በተመለከተ እየተሰራ ያለ ነገር እንዳለ በሰጡን ቃለ ምልልስ ነግረውን ነበር። እስኪ እናዳምጥ። ይህ ደረቆ ሻሻ መልሲያ ቦታ ለአምሳ ዓመታት ነው ሲያገለግል የነበረው። ይህንን ደረቆ ሻሻ መልሲያ ቦታ ቀይሮ አዲስ ዘመናዊ ሳኒተሪ ላንድ ፊል የመስራት ስራ ነው ባለፉት አምስት ስድስት አመታት ሲሰራ የነበረው። እሱን ከተሰራም በኋላ አሁን ባለበት ራሱ ደረቆ ሻሻ ረጥ የምንለው ላይ እንዳልኩሽ የዚህ ኤሌክትሪክ ሀይል ማመንጫ እየተሰራ ነው ያለው። ዞሮ ዞሮ ደረቅ ቆሻሻን ሀብት ነው የሚለውን ይዘን በሁለት ሺ ስምንት ግማሽ አመት ጀምሮ ደረቅ ቆሻሻን ለይቶ ወደ ሀብትነት የመቀየር ስራዎች እየተሰሩ ነው ያሉት። በተለይ እነዚህ የውሃ መጠጫ ፕላስቲኮች የመሳሰሉት በሙሉ በፊት ይወገዱ ነበር። አሁን አጠቃላይ የሚወገዱበት ስርዓት አይደለም ያለው። ከካምፓኒዎች ጋር ተሳስሮ መልሶ ጥቅም የሚውልበት ሁኔታ በስፋት እየተመቻቸ ያለበት ሁኔታ ነው ያለው። በቀጣይም ደግሞ ከደረቅ ቆሻሻ ኤሌክትሪክ ለማመንጨት የሚያስችል አቅም ለመፍጠር በቀድሞ ረጲ ወይም ቆሼ በሚባል ቦታ ላይ የኤሌክትሪክ ማመንጫ ካምፓኒ እየተሰራ ነው ያለው። እሱም ወደ ስራ የሚገባ ከሆነ በቀጣይ ከአዲስ አበባ የሚወገዱ ደረቅ ቆሻሻዎች በሙሉ ወደ ሀይልነት የሚቀየሩ መልሶ መጠቀም ላይ እንዲውሉ እየተደረገ ነው ያለው። እስካሁን ባለው ሂደትም ኦልሞስት በዚህ ደረጃ የተሳተፉት የጥቃቅንና አነስተኛ ማህበራት ተጨማሪ ገቢ እንዲያገኙ እየሆነ ያለበት ሁኔታ ነው ያለው። አዲስ አበባ ከሚታይባት ቆሻሻ እንድትጸዳ የቆሻሻ ማጠራቀሚያ ችግርና የሰንዳፋውም ችግር እንዲቀረፍ መፍትሄው ምንድን ነው ትላላችሁ በዚሁ እንግዲህ ውይይታችንን እንደምድም አቶ ስዩም ተሾመ አሁን የጽዳት ኤጀንሲ ዋና ዳይሬክተር እንዳሉት በቤተሰብ በማህበረሰብ ደረጃ ያሳስብ ለውጥ ለማምጣት ምን እየሰሩ ነው ብለሽ ብትጠይቂ ምን እየሰሩ ነው ተነሳሽነት ኑሯቸው ማህበረሰቡ ጋር ወርደው ስራቸው እየሰሩ ነው ወይ በእርግጠኝነት ስራ ስላልሰሩ ነው አሁን ቆሻሻ እየተከመረ ያለው እሱ ጥያቄ የለው ሁለተኛ ነገር እንደው አንድ በጣም ኢንተረስቲንግ የተናገሯት ነገር ቆሻሻ ሀብት ነው ብለዋል በጣም አዎ ትክክል እኔ በግሌ ባደረግኩት ግምት ሀያ አምስት ሚሊዮን ብር በአመት አዲስ አበባና የፌዴራል መንግስት ገቢ ያገኛሉ የሰንዳፋ አካባቢ ነዋሪዎች ከዚህ ሀብት ምን በምን መልኩ ተጠቃሚ ናቸው የአዲስ አበባን ቆሻሻ ሰንዳፋ ማህበረሰብ ላይ ወስደን ጥለን ሀብቱን ለራሳችን የምናስቀምጥ ከሆነ በምን መልኩ ነው ይሄ ፍትሃዊ ሊሆን የሚችለው ኢ ኢፍትሀዊ ነው ኢ ሰብአዊ ነው ይህ በራሱ ስለዚህ ለአገልግሎት ከመጠየቅ ባለፈ ከዛ ከሀብት የሚያገኘው ጥቅም መብራትም ሆነ ማንኛውም ቆሻሻ ወፍቶ የተጣለበት እና በቆሻሻ ምክንያት ተጎጆ የሆነው የሰንዳፍ አካባቢ ማህበረሰብ ተጠቃሚ መሆን ያለበት ያ አካባቢ ማህበረሰብ ተጠቃሚ እስካልሆነ ድረስ በምንም አግባብ ይሄ ነገር ተቀባይነት ሊኖረው የሚችል አይመስለኝም አቶ አበበ እንግዲህ ውይይቱን ይደምድሙልኝ ይህን ችግር ለመቅረፍና ምን ማድረግ አለብን የሚለው ቅድም መጀመሪያም ለተናገርኩት ከህዝቡ ጋር ግልጽ የሆነ ውይይት ማድረግ ያስፈልጋል። ህዝብን በፍጹም መዋሸት ተገቢ አይደለም። ትክክለኛውን ነገር ነግሮ ከህዝቡ ጋር ተያይቱ፣ ለህዝቡ የሚያስፈልገውን ደግሞ መሰረተ ልማት አሟልቱ። ለምሳሌ አሁን ቆሻሻ መጣ ያለበት ኤሪያ ላይ ያሉት ነዋሪዎች የንጹህ መጠጥ ውሃ የላቸውም። የመብራት አገልግሎት ያገኙ። ስለዚህ ከባቢው ላይ ይሄ ነገር ሲሰራ አካባቢው የሚጠቀምበትን ሌላ ነገር ቀድሞ ማዘጋጀት ተገቢ ነው። ኢንፍራስትራክቸሩ መዘርጋት ተገቢ ነው። የሚሆኑ ህዝቡ ለኑሮ ተገቢ የሆነውን ነገር ማግኘት መቻል አለበት። ይሄ መደረግ አለበት። ቅድም እንደገና እንደገለጽኩት አዲስ አበባ ላይ ያለውን ቆሻሻ ማህበረሰቡ ቆሻሻን እንዴት ማስወገድ እንደሚገባው እንኳን አያውቅም። ከአጥሩ ውጪ አውቶ ከአጥሩ በር ላይ ምጥ ነው። በግ አርዶ የበግ አንጀት ታወተው የአጥሩ በር ላይ ይጥላል። ከአጥሩ በር ውጭ ያለው መንገዱ የራሱ አካል አድርጎ አይወስደው ማህበረሰቡ ራሱ። ለምሳሌ አዲስ አበባ ላይ ደንብ አስከባሪዎች አሉ። ደንብ አስከባሪው እዚህ እኮ ሸንኮራ ተሸልጦ የተጣለ ሜዳ ላይ ከስጋ ቤት የሚወጡ ተረፈ ምርቶች እነኚህ አጥንትና ቅንጥብጣቱ እንትን ሞራና እንትን ሜዳ ላይ የተደፋ አስፋልት ላይ እያዩ ይህንን እንኳን እኮ አይናገሩም። ዝም ብዬ ወረው ሽታው ታክሲ ውስጥ ሰውን አላስኪልም ሲል ስለዚህ ህብረተሰቡን ራሱን ቆሻሻ የት መጣል እንዳለበት ማወቅ። ሆቴሎች ለምሳሌ አይወጣው ድሬኔጅ ቦይዎቹ ውስጥ ነው ከነ ምግብ ትራፊው የሚዘጉት። ለምሳሌ አሁን እኔ ጠዋት መርካቶ ተደረገው የባቡር ሀዲዱ ስር ላይ ነው። ሰው እየደብሸ ነው። ፖሊስ ቆሟል። ትራፊክ ቆሟል። ይሄንን ያገባኛል የሚል ህብረተሰብ መስፋ መጀመሪያ ያስፈልጋል። ይሄ የኔ ነው፣ ይሄ ነገር ሲበላሽ ይሄ መሆን የለበትም የሚል ማህበረሰብ ለመፍጠር የተሰራ ስራ የለም። ስለዚህ ህብረተሰቡን አወር ማድረግ ነው የሚያስፈልገው። ሌላው ቅድም እንደተነገሩ ከአዲስ አበባ የሚወጣውን ቆሻሻ ለመድፋት ሌላ ቦታ ላይ ክልሎች የራሳቸው እኮ ህገ መንግስታዊ መብት አላቸው። ይሄንን መብታቸውን መጋፋት ተገቢ አይደለም። ስለዚህ የኦሮሚያ ክልል ከአዲስ አበባ ቅድም አንቀጽ አርባ ዘጠኝ ነጥብ አምስት ላይ ያለውን የተገለጸው አቶ ስዩ ይሄ ሀያ አምስት አመት ሙሉ ይነሳ ያለ ህገ መንግስቱ ላይ የተቀመጠ ነገር ግን የህግ ማዕቀፍ ዝርዝር ያሰጠጠ መመሪያ ያልወጣለት ዝም ብሎ በባዶ ሜዳ በአየር ላይ የቆመ ነገር ነው። ይሄንን ማድረግ ሲቻል ማህበረሰቡ ለካ ከአዲስ አበባም ገቢ ነው የተጠቀምኩ ነው። ስለዚህ ይሄም ነገር ቢመጣ ወደፊት ከዚህ የሚገኘው ገቢ ደግሞ አካባቢን ያለማል ብሎ እንዲያስብ ያደርገዋል። እነኚህ የህግ ማዕቀፍ ኖሯቸው ህገ መንግስቱ ላይ ብቻ ተንጠልጥሎ የቀረው ነገር እታች ወርዶ መተግበር አለበት። እነኚህ ነገሮች የማይቀረፉ ከሆነ በችግር ላይ ችግር እየደረብን ነው የምንሄደው። ደስ ይሄንን ነው አስተዳደሩ ሊሰራ የሚገባው ጠንክሮ ሊሰራ የሚገባው። አመሰግናለሁ። አዲስ አበባ የሚታየው የቆሻሻ ክምርና መፍትሄ ያላገኘው የሰንዳፋው የደረቅ ቆሻሻ ማጠራቀሚያ በሚል ርዕስ የተወያዩልን አቶ ስዩም ተሾመና አቶ አበበ አካሉ በውይይቱ በመካፈላችሁ በዶቼ ቬለ ስም ከልብ በማመስገን የምሰናበተው አዜብ ታደሰነኝ ጤና ይስጥልኝ።